Moçunu yasın. Ben kendiciğim, yandığım Yandın

የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያሰብ በሥራና በቃል ብርቱ ነቢይ ነበር። በአይሁድ ተገድሎ አደረ መቃብር። ይህ ሁሉ ከሆነ ሦስተኛ ቀን ነው። በምኵራባችን ላይ መምህሩን ካጣ ነው። ተስፋ ቈርጠ ነበር። ኤማሁስ ሄድ ነው ግብ ስለሞተ ይቤዠናል ነው። ስድሳውን ምዕራፍ ባዘን ተራመድን። የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያስብን ዛሬ በማለዳ አዲስ ነገር ሰማን፣ በመቃብር የለም ተነስቷል ጌታችል። ሴቶች አስገረሙን ሥጋው የለም ሲሉ መላእክቱም ታዩ ያው ነው እያሉ

Kutun yasabın Mezaftın gel Zob Mine grene ger Lıbaçın Ve mistir Yıkal tıbına Ber Aynaçın Teyiz

zin teramedin Yem ya katil እጃችን ሲሰጠን በአይናችን ላይ ያለው አዜሙ ለቀቀን። እንዳላዋቂ ሰው ከእኛ ጋር ያለው የትንሣኤው ጌታ ለካስ ኢየሱስ ነው። የትንሣኤው ጌታ ለካስ ኢየሱስ ነው። የትንሣኤው ጌታ ለካስ ኢየሱስ ነው።